ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጀርመን ነዋሪ ኢትዮጵያውያን ዛሬ በርሊን ከተማ ውስጥ ሰላማዊ ተቃውሞ አካሄዱ። ጠቅላይ ሚኒስትርን ኃይለ ማርያም ደሳለኝ ጉብኝት የጀርመን መንግስት ኢትዮጵያ ውስጥ የሚደረገውን የሰብአዊ መብት ረገጣ ዝም ብሎ እንዳይመለከተው ነው። ከዛም ጋር አያይዙት በአሁኑ ሰዓት ይሄንን የቦንድ ሽያጭ ጀርመን ባንክ የሆነው ዶቼ ባንክ ስለሆነ የሚያካሄደው ይሄ ነገር ሰውን ማፈናቀል፣ መንደሮችን ማቃጠል፣ ከመሬት ላይ ማስነሳት፣ ከበሬዎችን ማስነሳት በጣም ትልቅ ወንጀል ስለሆነ የጀርመን መንግስትም ሆነ የዶች ባንክ እንዲሁም የኢትዮጵያ መንግስት እንዲያስብበት እና እንዲቆም ነው ይሄን ነገር። የተቃውሞ ሰልፉን ያስተባበረው የሰብአዊ መብት ኮሚቴ ሊቀመንበሩ አቶ ስዩም ሀብተ ማርያም አላማውን ከገለጹበት ክፍል የተወሰደ ነው። ዝርዝሩ በለትዩ አብስታችን ይቀርባል። በዜናችን ዓለም አቀፉ የወንጀል ፍርድ ቤት በኬንያው ፕሬዚደንት ላይ የተመሰረተው ክስ እንዲጠናከር ወይም እንዲነሳ አዘዘ። ሰሜን ኮሪያ፣ አፍጋኒስታን እና ሶማሊያ በሙስና ሰንጠረዥ የመጨረሻዎቹ ሀገሮች ሆኑ። በሌላ በኩል ደግሞ በሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ፍንዳታ ደርሶ ሕይወት አጥፋ የሚሉ ዋና ዋና ዜናዎች ይኖሩናል። በልዩ ልዩ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ሳምንታዊ ቅንብሮች ዲሞክራሲ በተግባርና ሴቶችና ቤተሰብ በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የዛሬ ረቡዕ ህዳር 24 2007 ዓ ም አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደ ከፕሮግራም አቀናባሪያችን ቴሌላይ ምባክና ከስርጭት መሐንዲሱ ከርቴስ ባይንም ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን ያለም የዓለም አቀፉ የወንጀል ፍርድ ቤት አይሲሲ አቃቢያነ ሕግ በአሁኑ የኬንያ ፕሬዚደንት ኡሁሩ ኬንያታ ላይ የመሠረቱትን ክስ አንድም እንዲያጠናክሩ አሊያም እንዲያነሱ ችሎቱ ዛሬ የአንድ ሳምንት ጊዜ ሰጠ። አሁን ባሉት ሁኔታዎች የጉዳዩ መጓተት የፍትህን አካሄድ ይጎዳል በሚል ነው የሄጉ ችሎት ለአቃቢያነ ሕጉ ትዕዛዙን ያወጣው። በነ ኡሁሩ ኬንያታ ላይ የተከፈተው ዶሴ ጉዳይ በተለያዩ ምክንያቶች ለበርካታ ጊዜዎች ሲቀጠርና ሲተላለፍ ቆይቷል። በኬንያውያኑ ተጠርጣሪዎች ላይ ክሱ በዓለም አቀፉ ፍርድ ቤት የተመሰረተው የዛሬ ሰባት ዓመት በሀገሪቱ ውስጥ ተካሂዶ በነበረው ምርጫ ወቅት የተፈጠረውን ወገን የለየው ሁከት አንድም አቀናብረዋል አንድም ረድተዋል በሚል በሰብዕና ላይ በተፈጸሙ ወንጀሎች ነው። በሁከት ውስጥ ወደ አንድ ሺህ አንድ መቶ ሰው ሕይወት መጥፋቱና ከግማሽ ሚሊዮን በላይ ሰው መፈናቀሉ ይታወሳል። የሚስተር ኬንያታ ተከላካይ ጠበቆች አቃቤ ህጉ ክሱን በማስረጃ ማስደገፍና ወደፊት መግፋት ተስኖታል ሲሉ የአቃቢያነ ህጉ ግን አቃቢያነ ህጉ ግን ማስረጃ ለማሰባሰብ እያደረጉ ያሉትን ጥረቶች የኬንያ መንግስት እያስተጓጎለና መሰናክል እየፈጠረባቸው መሆኑን በመግለጽ እየተሟገቱ ነው። አቃቢያነ ህጉ ለማጣራት ከሚፈልጓቸው ጉዳዮች መካከል የሚስተር ኬንያታ የስልክ ጥሪዎች፣ የግብርና የግል ባንክ ሂሳብ መዛግብት ይገኙባቸዋል። አሁን ባለው ሁኔታ ክሱ የሚቀጥል ከሆነ በሚስተር ኬንያታ ላይ የጥፋተኝነት ብይን ሊያሳልፍባቸው የሚችል በቂ ማስረጃ አለመቅረቡ ይሰማል። ሰሜን ኮሪያ፣ አፍጋኒስታንና በርካታ የምስራቅ አፍሪካ አገሮች አሁንም በሙስና የተዘፈቁ ናቸው ሲል የአገሮቹን የአስተዳደር አያያዝ እየተከታተልና እያጠና በየአመቱ ሪፖርት የሚያወጣው ትራንስፓረንሲ ኢንተርናሽናል የተባለው ድርጅት አስታወቀ። ድርጅቱ ዛሬ ባወጣው አመታዊ ሪፖርቱ የ175 አገሮችን የጤንነት ሁኔታ በሙስና አዝማሚያ ሰንጠረጁ ላይ ከአንደኛ እስከ መቶኛ በሙስና እጅግ ከተበላሹ እጅግ የተሻሉ ናቸው እስከሚባሉት ድረስ ዘርዝረዋል። በሰንጠረዡ ላይ ሶማሊያ የመጨረሻዋ በሙስና የተዘፈቀች ሀገር ስትሆን፣ እርሷን ተከትለው ደቡብ ሱዳንና ሱዳን ተሰልፈዋል። በመጨረሻዎቹ አምስት ዝርዝሮች ውስጥ አፍጋኒስታን፣ ሰሜን ኮሪያ ሶስቱን የምስራቅ አፍሪካ አገሮች ተቀላቅለዋል። በዚህ የ2014 ዓ.ም የሙስና አዝማሚያ ሰንጠረዥ ላይ በአውሮፓ የስካንዲቪኒያ አገሮች፣ የደቡብ ምስራቅና ፓሲፊክ ውቅያኖሷ ደሴት መንግስት ኒውዚላንድ እጅግ የተሻሉ ተብለው በሀገሮች የጤና ቁንጮ ተሰልፈዋል። ዴንማርክ ለሶስተኛ ተከታታይ አመት ቁጥር አንድ ከሙስና የጸዳች አገር ስትሆን አይቮሪኮስት፣ ግብጽ፣ ዮርዳኖስና ማሊ በየደረጃው በዚህ አመት መሻሻል ያሳዩ ሆነዋል። በሌላ በኩል ደግሞ መቶኛ ደረጃ ላይ የተቀመጠችው ቻይና፣ ቱርክና አንጎላ የሙስና መጠን በዚህ አመት ካለፈው ብሶባቸው ደረጃቸውም ዝቅ ብሎ ተገኝቷል። አፍሪቃ ውስጥ እጅግ የተሻለች ነች የተባለችው ቦትስዋና ስትሆን ከመቶ ሰባ አምስቱ የዓለም ሀገሮች በሰላሳ አንደኛነት ትሰልፋለች። ሌሶቶና ናሚቢያ እንዲሁም ሩዋንዳ በጋራ 55ኛ ሲሆኑ ናይጄሪያ፣ ሩሲያ፣ ሊባኖስና ክርጊስታን 136ኛ ሆነዋል። በዓለሙ የሙስና ሰንጠረዥ ላይ ኢትዮጵያ ከ175 አገሮች 110ኛ፣ ኤርትራ ደግሞ 166ኛ ደረጃዎች ላይ ተቀምጠዋል። ዩናይትድ ስቴትስ 17ተኛ ካናዳ አስረኛ ሆነዋል። በሌላ በኩል ግን የትራንስፓረንሲ ኢንተርናሽናልን ሪፖርት ቻይና አጣጥላለች። ቻይና ባለፈው ዓመት ከነበረችበት ስፍራ በሀያ ደረጃዎች ዝቅ ብላለች። የአሁኑ የቻይና ፕሬዚደንት ቺይፒንግ ወደ መንበረ ስልጣኑ ከዘለቁ ወዲህ ባለፉት ሁለት ዓመታት ታይቶ የማይታወቅ ጸረ ሙስና ዘመቻ መክፈታቸውን በስፋት ቢናገሩም የዛሬው ሪፖርት ግን ለኮሚኒስት ፓርቲው ታላቅ ኀፍረት ሊሆን እንደሚችል ተነግሯል። ቡድኑ የግኝቶቹን ተጨባጭነትና የራሱንም የማያዳላ መሆን መፈተሽ ይኖርበታል ሲሉ የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ሆዋ ቹን ይንግ በቡድኑና በሪፖርቱ ላይ ያላቸውን ጥርጣሬ ገልጸዋል። የቻይና መንግሥት ሙስናን ለማጥፋት ያለውን ቁርጠኝነትና የጨበጥነውንም ስኬት ዓለም ያውቃል። ሙስናው የዛሬው የሙስና ሰንጠረዥ እኛ ካስመዘገብናቸው ስኬቶች ጋር የሚጣጣም አይደለም ነው ያሉት ቃል አቀባይዋ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በተባበሩት መንግስታት ድርጅት ተሽከርካሪዎች ቅፍለት ላይ ዛሬ በተጣለ አጥፍቶ ጠፊ አደጋ ቢያንስ ሶስት ሰው ተገደለ። በጥቃቱ ሌሎች ሰባት ሰዎች መቁሰላቸውም ተዘግበዋል። አደጋው የተጣለው ኤምባሲዎች በሚበዙበትና ና የተባበሩት መንግስታት ድርጅት መደብም በሚገኝበት ብርቱ ጥበቃ በሚደረግበት የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ አቅራቢያ ነው። ከተገደሉት ወይም ከተጎዱት መካከል የመንግስታቱ ድርጅት ሰራተኞች እንደሌሉ አንድ የድርጅቱ ቃል አቀባይ አመልክቷል። ለጥቃቱ ኃላፊነት የወሰደው አልሻባብ ባወጣው መግለጫ ኢላማ ያደረግነው የውጭ ቅጥረኞች ቅፍለትን እና ከሃዲ ግብረ አበሮቻቸውን ነው ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሌላ በኩል ደግሞ የመንን በሚገኙት የኢራን አምባሳደር መኖሪያ ቅጥር ግቢ ውስጥ ለደረሰው ህይወት ያጠፋ ፍንዳታ የአረቢያ ልሳነ ምድር አልቃይዳ ኃላፊነቱን ወስዷል። ዋና ከተማይቱ ሰንዓ ውስጥ የአምባሳደሩ መኖሪያ ግቢ ውስጥ መኪና ላይ የተጠመደ ፈንጂ ዛሬ ባደረሰው ጉዳት ቢያንስ አንድ ሰው ገድሏል። በጥቃቱ ሰዓት የኢራን አምባሳደር ሆሴን ኒክናም እቤት እንዳልነበሩና ለመጎዳታቸውን የየመንና የኢራን ባለሥልጣናት ተናግረዋል። በፍንዳታው ጥበቃ ላይ የነበሩት ዘብ ልጅ መገደሉና ሌሎች 17 ሰዎች ላይ ጉዳት መድረሱ ተዘግበዋል። ፍንዳታው የኤምባሲውን የግቢ ግንብ ደርምሶ በመውጣቱ በአካባቢው ባሉ ሌሎች ይዞታዎች ላይም ጥፋት አስከትሏል። የኢራን የመንግስት ዜና አገልግሎት ባወጣው ዘገባ የኤምባሲው ሰራተኞች በደህና ሁኔታ ላይ እንደሚገኙና የደረሰውን አጋጣሚም እያጠና መሆኑን የውጭ ጉዳይ ሚኒስቴሩ ቃል አቀባይ መጥቀሳቸውን አመልክቷል። እስላማዊ መንግስት ነኝ የሚለውን ኢራቅና ሶሪያ ውስጥ የሚንቀሳቀሰውን ጽንፈኛ ቡድን ለመጋፈጥ የተመሰረተው ጥምረት የቡድኑ አባላት እንዳይሰባሰቡ ከቦታ ቦታ መዘዋወር እንዳይችሉና ጥቃት እንዳያደርሱ ከባድ ሁኔታዎችን የጋረጠባቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ኬሪ በአይስል ላይ እየተካሄደ ላለው ጦርነት የተባበሩት ስድሳ አጋር ወገኖች በብራስልስ ባደረጉት ስብሰባ መክፈቻ ላይ ሲናገሩ የአይስል ታጣቂዎችን ለማሸነፍ ዓመታት እንደሚጠይቅ ጠቁመዋል። ከዚህ ስብሰባ ውጤቶች አንዱ መልእክታችንን ጠቅልሎ የሚያዝል በሁሉም ግንባሮች ተባብረን የምንቆምና ዘመቻችንም አስፈላጊ ሆኖ እስከተገኘ ድረስ የሚቀጥል መሆኑን የሚያስገነዝብ ነው። ታጣቂዎቹ መጨነቅ ያለባቸው ከሰማይ በሚወርድባቸው ነገር ጉዳይ ነው። አስፈላጊ የሆነ እስከተገኘ በዩናይትድ ስቴትስ የሚመራው የአየር ድብደባ ይቀጥላል፣ የኢራቅንም ኃይሎች እያሰለጠን እንቀጥላለን ብለዋል። ኬሪ አክለው ጸረ አይሲል ዘመቻው ከተጀመረ ካለፈው ነሐሴ አንስቶ እስካሁን በዩናይትድ ስቴትስ መሩ ጥቃት ከአንድ ሺ በላይ የአየር ድብደባዎች ተካሂደዋል። በሌላ በኩል ግን ኢራንም ኢራቅ ውስጥ የራሷን የተናጠል የአየር ድብደባ ማካሄዷን የሚጠቁሙ መረጃዎች እንዳሏቸው የዩናይትድ ስቴትሱ የመከላከያ ሚኒስቴር መስሪያ ቤት ቃል አቀባይ ጃን ኪርቢ ተናግረዋል። የዩናይትድ ስቴትስ ጦር ከኢራን ኃይሎች ጋር አለማበሩን የተናገሩት ኪርቢ አየር ላይ ግጭት እንዳይፈጠር የማድረግ ኃላፊነት የኢራቅ መንግሥት ነው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሁን ያለውን ፓርላማ በተቻለ ፍጥነት እንደሚያፈርሱ ከተናገሩ ወዲህ እንደራሴዎቹ የፊታችን መጋቢት ስምንት ምርጫ ለማድረግ ተስማምተዋል። ሚስተር ኔታንያሁ ሁለት የቁልፍ ሁለት ቁልፍ ሚኒስትሮቻቸውን ትናንት ያሰናበቱ ሲሆን የምርጫው ቀን በጠቅላይ ሚኒስትሩና ክኔሴት ተብሎ በሚጠራው የእስራኤል ፓርላማ የተቆረጠው ዛሬ ነው። ፓርላማው ለመጋቢቱ ምርጫ ለመዘጋጀት ራሱን መበተን የሚጀምረውም ዛሬ እንደሆነ ታውቋል። ከሕዝብ በተሰበሰበ የግምገማ ድምፅ መሰረት የሚስተር ኔታንያሁ ፓርቲ በፓርላማው ውስጥ አብላጫ መቀመጫ ሳያገኝ አይቀርም እየተባለ ነው። በዚህም የሚስተር ኔታንያሁ የስልጣን ዘመን ይራዘማል። ከእንግዲህ በመንግስታቸው ውስጥ ተቃዋሚዎችን ማየት እንደማይፈልጉ የተናገሩት ኔታንያሁ ፖሊሲዎቻቸውን ተግባራዊ ማድረግ የሚያስችላቸው ግልጽ ስልጣን እንዲሰጣቸው ጠይቀዋል። ጠቅላይ ሚኒስትሩ ከየስራቸው ያሰናበቷቸው የገንዘብ ሚኒስትሩን፣ የአየር ላፒድን እና የፍትህ ሚኒስትሯን ዚፒ ሊቭኒን ነው። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ሶሎሞን አባተነን ከልዩ ልዩ ቅንብሮችና ዘገባዎቻችን ጋር እስከምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። አድማጮቻችን አሁን ወደ ዕለቱ አብይ እርስ እንሸጋገር። ጀርመን ነዋሪ የሆኑ ኢትዮጵያውያን ዛሬ በርሊን ከተማ ውስጥ ሰላማዊ ተቃውሞ አካሂደዋል። የተቃውሞ ሰልፉን ያስተባበረው የኢትዮጵያ ሰብአዊ መብት ኮሚቴ ነው ያሉት ሊቀመንበሩ አቶ ስዩም ሀብተ ማርያም ለአሜሪካ ድምፅ እንደገለጹት የዓለም ሰብአዊ መብት ቀን በሚጀምርበት ሳምንት የኢትዮጵያ አምባገነናዊ ስርዓት ባሉት ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሚመሩት በበርሊን ጀርመን መገኘታቸውን ለመቃወም ብሎም ኢትዮጵያ ውስጥ ይካሄዳል ያሉትን የሰብአዊ መብት ረገጣና የፖለቲካ መሪዎች ያለፍርድ መታሰር ለጀርመን ሕዝብና መንግስት ለማጋለጥ ነው ብለዋል። አዲሱ አበበ ነው ያጠናቀረው። በተለያዩ ቋንቋዎች የተስተጋቡት መፈክሮች ግልጽ ሆኖ ባይሰሙም፣ ኢትዮጵያ ውስጥ የታሰሩ የፖለቲካ እስረኞች በአስቸኳይ ፈቱ፣ ኢትዮጵያ ውስጥ የሚደረገው የሰብአዊ መብት ረገጣ ይቁም፣ የጀርመን መንግሥት ለኢትዮጵያ አምባገነን ስርዓት የሚሰጠውን ድጋፍ እያቁም የሚሉ መሆናቸውን በጀርመን የኢትዮጵያ ሰብአዊ መብት ኮሚቴ ሊቀመንበር መሆናቸውን የተናገሩት አቶ ስዩም ሀብተ ማርያም ገልጸውልኛል። አቶ ስዩም እንደገለጡት መፈክሮቹ ከአማርኛ በተጨማሪ በጀርመኛና በእንግሊዝኛ ቋንቋዎችም ነው የተስተጋቡት። ቀደም ሲል በመግቢያችን የተገለጹትን የሰልፉን ዓላማዎች አቶ ስዩም እንዲህ ያብራራሉ። ኢትዮጵያ ውስጥ ያሉት የሕሊና እስረኞች ጠቅላላ የፖለቲካ እስረኞች እንዲፈቱ፣ እንዲሁም ግርፋት፣ ማሰቃየት እንዲቆም እንደዚሁም አንዱ ዋናው የሆነው አቶ ኃይለ ማርያም የመጡበት የውጭ ቦንድ ሽያጭ ኢትዮጵያ ውስጥ ለስኳር ኢንዱስትሪ ኢንቨስትመንት እንዲሆን ተጠቅሷል። ይሄም ራሱ ከግማሽ ሚሊዮን በላይ ህዝቦችን ስለሚያፈናቅል አንዱ ትልቁ ፖይንት እሱን በመቃወም ነው። የጠቅላይ ሚኒስትሩ መምጣት ሌሎቹ ይህንን ቦንድ እንዲገዙ የሚያበረታታ ነው። ትኩረት ያደርጋል ይኖረዋል ነው እና በተለያዩ ሚዲያዎችም ተገልጿል እና ይህንን ማስታወቂያ የሚሰራለትን የቦንድ ሽያጭ በጣም ከፍተኛ ሰብአዊ መብት ረገጣ ጋር የተያያዘ በመሆኑ ነው አጥብቀን የምንቃወመው። ከዛም ጋር አያይዞ ጠቅላይ ሚኒስትሩ በአሁኑ ሰዓት ይሄንን የቦንድ ሽያጭ ኢትዮጵያ አንዱ ጀርመን ባንክ የሆነው ዶች ባንክ ስለሆነ ያለው ኢትዮጵያውያን የሚያካሄደው ይሄ ነገር ከክራይም አጌንስት ሁማኒቲ ወይም ደግሞ ከጸረ ሰብአዊነት ጋር ሰውን ማፈናቀል፣ መንደሮችን ማቃጠል፣ ከመሬት ላይ ማስነሳት፣ ገበሬዎችን ማስነሳት ይህ በጣም ትልቅ ወንጀል ስለሆነ የጀርመን መንግስትም ሆነ የዶች ባንክ እንዲሁም የኢትዮጵያ መንግስት እንዲያስብበትና እንዲቆም ነው ይህን ነገር። በጀርመኗ በርሊን ኢትዮጵያውያኑ ዛሬ ያካሄዱት ሰልፍ የብዙ መስሪያ ቤቶችን ኤምባሲዎችንና ልዩ ልዩ ተቋማትን ትኩረት እንደ ሳበ አቶ ስዩም ገልጸውልኛል። በትክክል ግን የት የት ላይ ነው የተሰባሰባችሁት አቶ ስዩም? የተሰለፍነው ከዋናው መንገድ ላይ ሉስት ጋርተን ከሚባለው ተነስተን በዋና ዋናዎች መንገድ ላይ በመሄድ ወደ ብራንደንቡርገር ቶር እንዲሁም ፓሪሰር ፕላትስ አሜሪካ ኤምባሲ ዛ ፊት ለፊት አለ በፓርላማው አካባቢና በመንግስት መቀመጫ ቢሮ አጠገብ ያለ ነው። በእነዚህ ዋና ዋና መንገዶች ላይ ሄደን ነው መጨረሻ በካንስለሯ በአንጀላ መርክል ቢሮ ላይ ሰልፍ ነው የጨረሰ። ሰልፈኛው ከአቶ ሀይለማርያም ጋር ለመገናኘት ወይም እሳቸውን ለማየት ወይም ባሉበት ቦታ ለመሄድ እድል ነበረው? እዚህ ሁኔታውን ይግለጡልኝ። አዎ እዛ ቦታ ላይ ተሰብስበን በምንጠበቅበት ሰዓት አቶ ሀይለ ማርያም ደሳለኝ ከአጃቢዎቻቸው ጋር በመሆን በአጠገባችን ነው ያለፉት። ከፍተኛ የሆነ ተቃውሟችንን ገልጸናል። ምን ያህል ትሆናላቸው አቶ? በሰልፉ ላይ በአጠቃላይ ወደ አምስት መቶ አካባቢ የሚሆኑ ሰዎች ነበሩ። የስራ ቀን መሆኑ፣ እንዲሁም ደግሞ የጠቅላይ ሚኒስትሩ ጉብኝት በከፍተኛ ሚስጥር ተይዞ አልተገለጠም ነበረ። በዚህ በዚህ ምክንያት ሰው ቀርቷል እንጂ አስቀድሞ ቢታወቅና ቀኑ ራሱ እንደዚህ ባይሆን በጣም ከፍተኛ የሆኑ ሰዎች ነበር ለምጣት ስጊት የነበሩት እንዲሁም የዲያስፖራው ማህበረሰብ በኢትዮጵያው ገዢ ፓርቲ ላይ በሚያደርገው ለምሳሌ በዚህ በዛሬው የጀርመኑ አይነት ተቃውሞ ላይ የተለያዩ አስተያየቶች ይሰማሉ። ጉዳዩን በባለቤትነት ይዞ ክትትል የሚያደርግ ክፍል የለም፣ በኢትዮጵያ የህዝብ መብት አልተከበረም፣ ወዘተረፈ የሚሉ ተቃዋሚዎች ችግሮቹን ሊያነሱ የሚገባቸው ባለስልጣናት ወደ አሜሪካ ወይም አውሮፓ በሄዱ ጊዜ ብቻ መሆን የለበትም። በተቃውሞ ጊዜም ጥያቄያቸውን ለአገሩ መንግሥት፣ ለምሳሌ በዛሬ ሁኔታ ለጀርመን መንግሥት ባለስልጣናት የሚያቀርብ የለም ወዘተረፈ የሚሉ አስተያየቶች ናቸው የሚሰሙት። ከዚህ አንጻር የዛሬውን የጀርመን ተቃውሞ ያስተባበረው ክፍል ኃላፊ አቶ ስዩም ምን ይላሉ? ለጀርመን መንግሥት ምን አቀረባችሁ? በጽሁፍ ምንስ መልስ አገኛችሁ? እኛ ዛሬ ያሉ ሁኔታ ይህንን ሰልፍ ያደረግነው አንደኛ ካንስለሯም ሆነ ሌሎቹ ፖለቲከኞች ይህን ነገር በግልጽ እንዲታዘቡት ለማድረግና፣ ግን ትልቁ መልእክት ለነዋሪው የጀርመን ሕዝብና ለአለው የአገሪቱ የዜና ማሰራጫዎች ለፕሬሱ ነው ይህንን ነገር የሰራ ነው። ከዛ ውጪ ግን በፓርላማ አባላት በኩል በፓርቲዎች በኩል ከፍተኛ እንቅስቃሴ የተደረገ ነው ማለት ከሰልፉም በፊት ጀምሮ እንደዚህ አይነት ነገሮች ይደረጋሉ። ሰልፉ ግን ለማሳየትና ግዴታ መሆን ስለነበረበት ነው የተደረገው እንጂ አብዛኛዎቹ ጥረቶቹ ከዛ በስተጀርባ ነው የሚሄዱት፣ በዲፕሎማሲ ነው የሚሄዱት። በጣም በጠንካራ ሁኔታ ለካንስለር አንጀላ መልክል ደብዳቤ ገብቷል። ይህንን ሁኔታ በተመለከተ የተለያዩ ኦርጋናይዜሽኖች የፓርላማ አባሎች መግለጫ እያወጡ ነው ያሉት። በአንዳንድ ከተሞች ጀርመን ብቻ ሳይሆን እዚህ ዩናይትድ ስቴትስም፣ በሌላም በእንግሊዝም ገዢውን ፓርቲ የኢትዮጵያን ማለት ነው በሚቃወሙበት ጊዜ ማህበረሰቡ አባላት በድጋፍ ደግሞ የሚወጡ አሉ። እዛ አካባቢ ይሄ አልታየም። ሁኔታውን በመደገፍ እናንተ ልካደላችሁ ማለት የማንም ሰው የዲሞክራሲ መብት ነው፣ አንዳንድ ነገር ለድጋፍም ለተቃውሞ መውጣት። ግን ጀርመን ሀገር ያለው ሁኔታ ምናልባት እንደ አሜሪካን ሀገር አያመችም። ሰው እዚህ በዲቪ አይደለም የሚመጣው እና በአንድ በኩል ችግር ደርሶብኛል ከኢትዮጵያ ተሰድጄ ነው የወጣሁት ብሎ እዚህ ደግሞ መንግስትን ደግፎ መቆም የሚገመት ነገር አይደለም። ወዲያውኑ እስከ መኖሪያ ፍቃድ እስከ መቀማትም ያደርሳል። ስለዚህ ብዙ ጊዜ የመንግስት ደጋፊዎች እዚህ ነገር ላይ ለመሳተፍ የሚደፉ አይመስለኝም። በተለይ ዛሬ የተጠራው ሰልፍ የሰብአዊ መብት ረገጣ ኢትዮጵያ ውስጥ በተመለከተ ነው። ይሄንን መቼም ተቃውሞ የሚወጣ ሰው ምን አይነት የህሊና ፍርድ በጣም ይከብዳል። እስካሁን ድረስ በደረሰን መረጃ አቶ ኃይለማርያም እስከ ስድስት ዲሴምበር ድረስ ጀርመን እንደሚቆዩ ነው የተነገረው። ፕሮግራማቸውን እስካለወጡ ድረስ እስከ ቅዳሜ ድረስ ማለት እስከ ቅዳሜ ድረስ እንደገና ደግሞ በጀርመን እና ኢትዮጵያ የኢኮኖሚክ ሰሚት ላይ ይገኛሉ ተብሏል። በተወሰኑ የኤንጂኦዎች የሚዘጋጅ ስብሰባ ነው። እና በከፍተኛ ደረጃ እዚህ ጀርመን ካሉት ኤንጂዎችና እንደዚሁም ከፓርላማ አባሎች እንደዚሁም ከሌሎች ከፍተኛ ተጽዕኖ እንደሚደርስ እናውቃለን። በጀርመን የኢትዮጵያ ሰብአዊ መብት ኮሚቴ ሊቀመንበር አቶ ስዩም ሀብተ ማርያምን አመሰግናለሁ። ለዚህ ተቃውሞ መልስ ለማግኘት በጀርመን ወደ ኢትዮጵያ ኤምባሲ ደውዬ ነበር የአምባሳደሩ ጸሐፊ ነኝ ያሉት ወይዘሮ ገነትን አግኝቼ አምባሳደሩ በጉብኝት ላይ ካሉት ጠቅላይ ሚኒስትር ጋር በስራ ስለተያዙ ሊገኙ እንደማይችሉ ገልጠውልኝ ጉዳዩ ይመለከታቸዋል ያሏቸውን የዲያስፖራው ክፍል ኃላፊን አቶ ግርማ ደመሴን አገናኝተው ነበር። አቶ ግርማ ግን የህዝባዊ ዲፕሎማሲ ኃላፊውን አቶ ዘውዱ ገብረ ወልድን ነው የሚመለከተው አሉኝ። አቶ ዘውዱ ደጋግሜ ደወልኩላቸው፣ ስልካቸው አልተነሳም። አድማጮች ይህ ጉዳይ የሚመለከተውን ክፍል እንዳገኘን እናቀርባለን። ለአሁኑ ሰላም። በሶማሊያ የአፍሪካ ሕብረት ወታደራዊ ተልዕኮ አሚሶም አልሻባብን ከአብዛኛዎቹ የአገሪቱ ግዛቶች ካስለቀቀ በኋላ አዲስ ኃላፊነት ተረክቧል። በዚህ አዲስ ሚናቸው ወታደሮቹ በማዕከላዊ ደቡብ ሶማሊያ የተዘጉ ቁልፍ የእርዳታ መግቢያ መንገዶችን እንደሚከፍቱ ተገልጿል። በአገሪቱ የተከሰተውን ድርቅና የምግብ ዋስትና ማጣት ለመቋቋም በነጻነት መዘዋወር አስፈላጊ መሆኑ መገለጹን ሞቃዲሾ የሚገኘው ዘጋቢያችን አብዱልአዚዝ ቢሎው ዘግቧል። ትዝታ በላቸው ታቀርበዋለች። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አቀናባሪ መስሪያ ቤት ኦቻና በሶማሊያ የአፍሪቃ ህብረት የሰላም ጥበቃ ተልዕኮ አሚሶም መካከል የጋራ ስምምነት ላይ ከተደረሰ በኋላ ወታደሮች አዲሱ ኃላፊነታቸው በድርቅ የተጠቁ የሶማሊያ ግዛቶች ውስጥ ለሚኖሩ ዜጎች የእርዳታ እህል ማቅረብ ነው ተብሏል። አዲሱ ኃላፊነት ለአፍሪቃ ወታደሮች የተሰጠው በአንድ ወቅት በአልሸባብ ቁጥጥር ስር የነበረውን ሰፊ የደቡባዊ ማዕከላዊ ሶማሊያ ነጻ ካወጡ በኋላ መሆኑ ነው። በአሁኑ ወቅት በሶማሊያ ከአንድ ሚሊዮን በላይ ዜጎች ለረሃብ አደጋ የተጋለጡ ሲሆን የሰባዊ እርዳታ ካልተገኘ ተጨማሪ ሶስት ሚሊዮን የሚሆኑም የምግብ እጥረት እንደሚገጥማቸው የተባበሩት መንግስታት ድርጅት ገልጿል። ማማን ሳዲቁ የአፍሪቃ ህብረት የሶማሊያ ተልዕኮ ኃላፊ ናቸው። አሚሶም እስካሁን በፈጸማቸው በጣም እኮራለሁ እነዚህን ወንዶች ልጆቻችን ነው የምላቸው። በጦር መስኩ ላይ ያስመዘገቡት ጀብዱ እጅግ የሚያኮራ ነው። ሆኖም እነዚህ መሳሪያ ታጣቂዎች ብቻ ያለመሆናቸውን፣ ሰብአዊና በምንሰጣቸው መመሪያ ለደቡባዊ ሶማሊያ ሕዝብ መንገድ የሚከፍቱ የእርዳታ እህል የሚያቀርቡ፣ በጤና ጥበቃ በትምህርት አቅርቦት መሳተፍ የሚችሉ መሆናቸውን ማስመስከር እንፈልጋለን። አዲሱ መመሪያ በአሚሶም እና በሶማሊያ ውስጥ በሚሰሩ ሰብአዊ ድርጅቶች መካከል ገንቢ የሲቪልና የወታደራዊ ትብብር ያሰፍናል ተብሏል። የአሚሶም ወታደሮች በአልሸባብ ጦርነት ለዓመታት የተቆራረጡ ከተሞችን በማገናኘት የእርዳታ አቅርቦቱን ያመቻቻሉ። ፊሊፔ ላዘሪኒ በሶማሊያ የተባበሩት መንግስታት ድርጅት ረዳት ልዩ ተወካይና የሰብዓዊ እርዳታዎችም አቀናባሪ ናቸው። ሌላ የረሃብ ሰብዓዊ ቀውስ እንዳይከሰት ምግብ ለሚያስፈልጋቸው ፈጥኖ ማድረስ ቁልፍ ነው ይላሉ። መሰረታዊ እርዳታ ቁሳቁሶች ከቦታ ቦታ እንዲደርሱና ሰዎች በነጻነት እንዲዘዋወሩ ካስቻልን ለአጠቃላይ የምግብ ዋስትናው ያግዛል። እርግጥ ነው፣ ዛሬ እንደ አውሮፓ አቆጣጠር በ2010 የነበረውን የምግብ እጥረት እያየን ነው። ታዲያ ዛሬውኑ መፍትሄ መሻት ካልጀመር ነገ የባሰ ሊሆን ይችላል። እንደ አውሮፓ አቆጣጠር በ2011 ዓ ም በነበረው የረሃብ ቀውስ 250 ሺህ የሚሆኑ የሶማሌ ዜጎች ህይወት ማለፉ አይዘነጋም። ሆኖም ከዚያ አንድ ዓመት ቀደም ብሎ ረሃቡ እንደሚከሰት የማስጠንቀቂያ ምልክቶች ቢኖሩም በወቅቱ ተቀናቃኝ የሶማሊያ ኃይሎች መካከል የነበረው የስልጣን ሽኩቻ የእርዳታ አቅርቦቱን እንዳዘገየው ይጠቀሳል። ክቡራትና ክቡራን አድማጮች ለምሽቱ ያዝናቸው የመጽሔቱ የትንታኔ ገረሶች ይቀጥላሉ። ተከታዩም ወደ አዲስ አበባ ይወስደናል። በአዲስ አበባ የተሰባሰቡት የኢጋድ አባል አገሮች የጤና ጥበቃ ሚኒስትሮች ኢቦላን ጨምሮ አሳሳቢ በሆኑ የጤና ችግሮች ላይ ለመምከርና የጋራ እቅድ ለመንደፍ የታለመ የአራት ቀናት ጉባኤ ጀምረዋል ይላል። በተለይ ኢቦላን አስመልክቶ ሲወያዩ የአሁኑ የመጀመሪያቸው ያለመሆኑን የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ የተናገሩትን ጠቅሶ የአዲስ አበባው ዘጋቢያችን እስክንድር ፍሬው ተከታዩን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ያዘጋጀው ይህ የጤና ጥበቃ ሚኒስትሮች ስብሰባ ለአርብቶ አደር እንደዚሁም ድንበር አቋራጭና ተንቀሳቃሽ ማህበረሰቦች መኖር ባለበት የጤና አቅርቦት ላይ ያተኩራል። ድንበር የሚጋሩት የምስራቅ አፍሪካ ሀገሮች ደግሞ የበሽታ ስጋቶችን ለመቋቋም መፍትሄም ለመፈለግ በጋራ ሊሰሩ የግድ መሆኑን ያምናሉ። ዛሬ በአዲስ አበባ የተጀመረው ስብሰባ መነሻም ይሄው ነው። የተለያዩ በሽታዎችን በማሳያነት የጠቀሱት የኢትዮጵያው የጤና ጥበቃ ሚኒስትር ዶክተር ከሰ ሰተ አድማሱ አንዳችን ጋ ጠፍቶ ሌላችን ጋስካለ ሁላችን ሁላችንም ነጻ አይደለንም ብለዋል። ፖሊዮ ለምሳሌ ከመስራቅ አፍሪካ ያልጠፋው ሶማሊያ ውስጥ በመገኘቱ መሆኑን አስታውሰዋል። የአራቱ ቀን ስብሰባ ከሚያተኩርባቸው ጉዳዮች አንዱ ወቅታዊ ስጋት የሆነው ኢቦላ ነው። ከዚህ አንጻርም አገሮቹ በጋራ ሊሰሩ እንደሚገባ ዶክተር ከሰተ የኢትዮጵያን ተሞክሮ በመግለጽ አስረድተዋል። ለምሳሌም ከሰሜን ሱዳን ጋር እጅግ መልካም የሥራ ግንኙነት አለን። መተማና ሁመራን በመሳሰሉ የየብስ ማቋረጫ ድንበሮች የተቀናጁ የክትትልና የምርመራ ሥርዓቶች አሉን። በሙያሌ ደግሞ ከኬንያ ባለስልጣናት ጋር ጥሩ ግንኙነት አለን። በጋላፊና በደዋሌ ከጅቡቲ ባልደረቦቻችን ጋር ስንሰራ ቆይተናል። በችግር ውስጥ እያለፉ ቢሆንም ከደቡብ ሱዳን ባለሥልጣናትም ጋር እየሠራን እንገኛለን። የአዲስ አበባው ስብሰባ ኢቦላን ከመከላከል አንጻር የእስካሁኑን ሂደት ለመገምገምና የጋራ ስትራቴጂ ለመንደፍ እንደሚያስችል ኢትዮጵያዊው ሚኒስትር ገልጸዋል። የምስራቅ አፍሪካ አገሮች በኢቦላ ላይ ሲመክሩ የመጀመሪያቸው እንዳልሆነም ጠቁመዋል። ዶክተር ከሰተ ብርሃን እንዳሉት ከሁለት ወራት በፊት እነዚህ ሚኒስትሮች በናይሮቢ ተገናኝተው ነበር። ያ ስብሰባም አገሮቹ ሁሉ ብሔራዊ እቅዶቻቸውን ያቀረቡበት እንደነበር አመልክተዋል። በድንበሮቻችን አካባቢ ሊኖር ስለሚገባው ትብብርም ተነጋግረን ነበር ነው ያሉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ ምድር የመጀመሪያው የሆነው የኢቦላ ተጋላጭ በተመዘገበ ለሶስት ወራት የተቃረበ ጊዜ ውስጥ የወረርሽኙን መዛመት ለመቆጣጠር እየተደረጉ ያሉት ጥረቶች በዩናይትድ ስቴትስና በምዕራብ አፍሪካ እስካሁን ያስገኟቸውን ውጤቶች ያመላከቱት ፕሬዚደንት ኦባማ የበሽታውን ስርጭት ለመዋጋት ተጨማሪ በጀት እንዲመደብም ጥሪ አድርገዋል። የአሜሪካ ድምፁ ዘጋቢ አሩፓንዴ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የዕለት ተዕለት የስጋት ወሬ ልምሆን ተቃርቦ የነበረው የኢቦላ ወረርሽኝ ባለፉት ጥቂት ሳምንታት ውስጥ በዩናይትድ ስቴትስ መገናኛ ብዙኃን አብይ ዜናነቱ እየቀነሰ ቢሄድም በምዕራብ አፍሪቃ ቁጥራቸው ስድስት ሺህ ለሚደርሱ ሰዎች ህልፈት ምክንያት የሆነው ቫይረስ ጉዳይ ግን ከአሜሪካው ፕሬዚዳንት አእምሮ አልጠፋም። አሳሳቢነቱ አሁንም እንዳለ ነው። ወረርሽኙ የደቀነብንን ፈተና በስኬት ለመወጣት ከፈለግን በምዕራብ አፍሪካም የጋረጠውን አደጋ የከሰተውን ቀውስ መፍታት አለብን። ፕሬዚዳንት ኦባማ ይህን ያሉት በትናንትናው ዕለት የዩናይት ስቴትሱን የብሔራዊ የጤና ምርምር ተቋም በእንግሊዝኛውም ህጻረ ቃል ኤንአኤች ቤተ ጥናቶች በጎበኙበትና ኢቦላን ለማከም የተሰራውን በጥናት ላይ ያለ መድኃኒት የመጀመሪያ ደረጃ ሙከራ ያጠናቀቁትን ተመራማሪዎች የምርምር ስራ ባደነቁበት ወቅት ነው። ወረርሽኙን ለመዋጋት በዩናይትድ ስቴትስ እየተደረጉ ያሉት ጥረቶች ያስገኟቸውን ውጤቶች ያመላከቱት ሚስተር ኦባማ ለኢቦላ ቫይረስ የተጋለጡ ሰዎችን ለማከም የተሰናዱ ሆስፒታሎች ቁጥር ባለፉት ሁለት ወራት ውስጥ ከሶስት ወደ ሰላሳ አምስት ማደጉን ባለፈው ነሐሴ 13 ብቻ የነበሩት የኢቦላን ቫይረስ በምርመራ ለማረጋገጥ የሚያስችሉ የላብራቶሪዎች ቁጥርም 42 መድረሱን ገልጠዋል። ዩናይትድ ስቴትስ ኢቦላን ለመዋጋት ከሀገር ውጭ የምታደርገውንም ጥረት በተመሳሳይ ከፍ በማድረግ 200 ሲቪሎችና 3000 የጦር ሰራዊት አባላት በምዕራብ አፍሪካ ማሰማራቷ ይታወቃል። ፕሬዚዳንቱ አክለውም ኢቦላን ባለበት ለመዋጋት የተያዘው ዘመቻ በተለይም በላይቤሪያ ውጤት እያሳየ መሆኑን አስታውቀዋል። ዩናይትድ ስቴትስ በላይቤሪያ ለመገንባት ካቀደቻቸው በጠቅላላው አስር የኢቦላ ሕክምና መስጫ ማዕከሎች እስካሁን ሶስቱ የሶስቱ ግንባታ መጠናቀቁን ለኢቦላ ታማሚዎች ሕክምና ዝግጁ የሚሆኑት የሆስፒታል መኝታዎችን ቁጥር በመጪው አውሮፓውያን መጀመሪያ 2000 እንደሚደርስ ተገልጧል። በየሳምንቱ በመቶዎች የሚቆጠሩ አዳዲስ የህክምና ባለሙያዎችን እያሰለጠንን ቁጥራቸውን ከፍ አድርገናል። በተሻለ ሁኔታ ለመስራት የሚያስችል አሰራር ለመፍጠር ችለናል። በላይቤሪያ በኢቦላ የሞቱ ሰዎችን አስከሬኖች የቀብር አፈጻጸም ለማሻሻል አበረታች መልካም ዜና አለን። በአጠቃላይ በላይቤሪያ ለኢቦላ የሚጋለጡ ሰዎችን ቁጥር መቀነስ ችለናል። እነኚህ አበረታች ውጤቶች እየተዘገቡ ባሉበትም አሉ፣ ፕሬዚዳንቱ እነኚህ አበረታች ውጤቶች እየተዘገቡ ባሉበትም በኢቦላ ወረርሽኝ ላይ የተያዘው ዘመቻ ገና ብዙ ሥራ የሚጠብቅ ነው ብለዋል። ባለፉት ጥቂት ሳምንታት ውስጥ ለቫይረሱ አዲስ የሚጋለጡ ሰዎችና በኢቦላ ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር በተመሳሳይ እየጨመረ ባለባት ሴራሊዮን ወረርሽኙ አሁንም በከፋ ሁኔታ በመዛመት ላይ መሆኑን አመልክተዋል። This can still spread to other countries as we've seen in Mali. Every hot spot is an ember. ማሊ ውስጥ እንዳየነው ሁሉ ወደ ሌሎች አገሮችም ሊዛመት ይችላል። ወረርሽኙ በብዛት ተስፋፍቶ የሚገኝባቸው እያንዳንዱ አካባቢዎች በወቅቱ ካልተቆጣጠሩት ቆይቶ ተጋግሞ እንደሚቀጣጠል የተዳፈነ እሳት ነው። በመሆኑም የመከላከል የጥበቃና በትጋት የያዝነውን ሥራ ለአፍታ እንኳ ማቆም የለብንም። ፕሬዚዳንት ኦባማ የትላንቱን የዩናይት ስቴትሱን ብሔራዊ የጤና ምርምር ተቋም ኤን አይ ች ቤተ ጥናቶች ጉብኝታቸውን አጋጣሚ ተንተርሰውም የዩናይት ስቴትስ ምክር ቤቶች አባላት ለመጪው የአውሮፓውያን ገናና የአዲስ ዓመት በዓላት ለረፍት ከመውጣታቸው አስቀድመው ኢቦላን ለመዋጋት ለተያያዘው ለዚህ ዘመቻ የሚውል ተጨማሪ የስድስት ነጥብ ሁለት ቢሊዮን ዶላር በጀት እንዲያጸድቁም ጠይቀዋል። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ ሀያ ስምንት ደቂቃ ሆኗል። አዲስ አበባ ይቅርታ፣ ሶስት ሰዓት ተኩል አንድ ደቂቃ ነች። ብትቀረው ለተኩል ሆኗል። አዲስ አበባ ላይ ከእናንተው ከደረሱን አስተያየቶች አንዳንዶቹን እናሰማችሁ። ናቸው ብዎች ባለፈው የሶማሌ ዲሞክራሲ ሪፐብሊክ ያደረጋቸው ቃለ ምልልስ ተሚስተዋለው ሰውዬው ቆመው ለሶማሌ ሕዝብ ብቻ ሳይሆን ጠቅላላ ለኢትዮጵያ ሕዝብ ስለሆነ በዚህ ሀሳብ እቀጥልበት ለማለት እፈልጋለሁ። እጅግ በጣም ደስ የሚል ሰው ነው። ፈጣሪም ይርዳህ እላለሁ። በዚህ አጋጣሚ ማድረግ መናገር የምፈልገው ሀና ስለተባለች ሕፃን የሞተችን ጉዳይ ነው። በዋንነት ደረጃ ለሞት የዳረጓት የደፈሯት ሰዎች ሲሆኑ በሁለተኛ ደረጃ ደግሞ ሕክምና በጊዜው ያልሰጧት ዶክተሮች ወይም ደግሞ የመንግስት አባላቶች በወንጀሉ ዙሪያ እየነሱ አለበት። ምክንያቱም ይቺ ሕጻን በወቅቱ ሕክምና ብታገኝ ኖሮ በእርግጠኝነት እተርፍ ነበር። አራት ቀን ሙሉ ሕክምና ሳይሰጠ ህይወቷ በማለቱ እጅግ በጣም የሚያሳዝን ነገር ነው። የተከበራችሁ የቪኦኤ ባለሙያዎች ሁሉ ሰላምታችን ይድረሳችሁ። በልጃችን ሀና ላራንጎ ላይ የደረሰውን ጭካኔ የተሞላበት አሰቃቂ የወንጀል ድርጊት ሰማን፣ ልባችን ቆሰለ፣ ልባችን ደማ፣ አለቀስን። እጅግ የሚያሳዝነው ነገር ደግሞ ፖሊሶቹና የህክምና ባለሙያዎቹ በአባቷ በአቶ ላላንጎላ የፈጸሙት ደባ ሀናን ከደፈሯት ወንጀለኞች የባሰ ወንጀል በመሆኑ መንግስት በተጠያቂነት ለፍርድ ሊያቀርባቸው ይገባል እንላለን። በተረፈ ለሀና ወላጆችና ቤተሰቦቿ እግዚአብሔር መጽናናትን ይስጣቸው። ቪኦኤ ይህን ስላሰማችሁን እናመሰግናችኋለን። መምህር ጣሰውና ጓደኞቹ ከአሜሪካ ሀሎ፣ ቢዎች በቅድሚያ ምንጊዜም የከበረ ሰላምታ ያቀርባለሁ። በፕሮግራማችሁ ሁለት ምሁራን አቅርባችሁ በኢትዮጵያ ፍትህን አስመልክቶ ማብራሪያ ሰጥተው ነበር። አቶ እስራኤል ዳኝነት የፍትህን መዛባት በኢትዮጵያ በሚገባ ገልጸውታል። ብቃት ያለመኖር፣ የውጭ ተጽዕኖ፣ የድሮ ጠቅላይ ሚኒስትር ለጥምቀት ያልሆነ ቀሚስ፣ ሙስና ሲሾም ያልበላ አቶ ጸጋዬ በሙስና ላይ ጠንከር ያለ አቋም እንዳላቸው ከገለጹ በኋላ በፖለቲካው ጉዳይ ከፖለቲካ ነጻ እንደማይሆን እና በስለጠሩ ሀገር የአልጎርና የቡሽን ጉዳይ እንደማስረጃ አቅርበዋል። ዱባና ቅል አበቃቀሉ የቅል እንደሚባለው አቶ ጸጋዬ ከተናገሩት የማይከፋው አቶ እስራኤል ጉዳዩ በስርዓቱ አልፈው ጉዳዩን በሚገባ እንደሚያውቁትና የስርዓቱን አስከፊነት ምን ያህል ሰዎች በሚሊዮን ደረጃ እንደ ባለሀብት እንደሆኑ ከምንም ተነስተው፣ ስለዚህ አንዳንድ ጊዜ የሚያውቁትን በሚገባ መግለጽ እንጂ ፍትህ ከአንድ ስርዓት ጋር ላይገናኝ ይችላል። ዳኝነት ነጻ መሆኑን እንዲረዱልህ ይፈልጋል ለማለት ነው። አመሰግናለሁ። ቴድሮስ ከደንበር አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። አድማጮች የምትከታተሉት በ25ና 31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተ ነን። እስካሁን ድረስ ዜናውን፣ አስተያየቶቻችሁን፣ የትንታኔውን ክፍለ ጊዜ ተከታተልን። በሁለተኛው አጋማሽ የመጀመሪያው ስርጭታችን ወይም ፕሮግራማችን ወደሆነው ዴሞክራሲ በተግባር እንተላለፋለን። በዩናይትድ ስቴትስ የተወካዮች ምክር ቤት የቶም ላንቶስ ሰብአዊ መብቶች ኮሚሽን በቅርቡ በሁለት አስቸጋሪ ምርጫዎች መካከል አጣብቂኝ ውስጥ ያለው የወቅቱ የኢትዮጵያ ሰብአዊ መብቶች ሁኔታ በሚል ርዕስ አንድ መድረክ አዘጋጅቶ የምስክሮችንም ቃል አዳምጧል። መድረኩ በአጠቃላይ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶች ያላቸውን የተመለከተ ሲሆን በተለይ ግን መንግስቱ እንዴት የሲቪሉን ማህበረሰብ እንቅስቃሴ ውሱን እንዳደረገ ሚዲያውን እንዳፈንና በልማት ፕሮጀክቶችም ስም ለዘመናት በአካባቢው የኖሩ ዜጎችን እንደሚያፈናቅል ፈትሿል። በዕለቱ ማብራሪያ እንዲሰጡ የተጋበዙ ሰዎች ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን መልካም ግንኙነት በመጠቀም የአገሪቱን የሰብአዊ መብቶች አያያዝ በማሻሻሉ ረገድ የምትረዳባቸው ያሏቸውን መንገዶች ካሉም ለመመልከት ወይም በማንሳት ተወያይተዋል። ቀጣዩ ዲሞክራሲ በተግባር ለዛሬ የያዘውን ርዕስ ይህ ነው። አዘጋጅና አቅራቢው ሰለሞን ክፍሌ በዩናይትድ ስቴትስ ኮንግሬስ የቶምላንቶስ ሰብአዊ መብቶች ኮሚሽን ባለፈው ኅዳር 23 ቀን 2007 ዓ ም ስለ ኢትዮጵያ የወቅቱ የሰብአዊ መብቶች ሁኔታ በአስረጅነት ከጋበዛቸው እንግዶች መካከል ከሁመን ራይትስ ዋች ስለ ኢትዮጵያ ጉዳይ አጥኙ ፌሊክስ ሆርን፣ ከፍሪደም ሃውስ ሮበርት ሄርመን ከኮሚቴ ቱ ፕሮቴክት ጀርናሊስት የአፍሪካ ፕሮግራም አስተባባሪ ሱዛን ቫለንታይንና እና ከዞን ዘጠኝ ጦማርያን ወይዘሪት ሶሊያና ገብረ ሚካኤል ይገኙበታል። እንደሚታወቀው ኢትዮጵያ የተባበሩት መንግስታት ድርጅትን ዓለም አቀፍ የሰብአዊ መብቶች ድንጋጌ ካጸደቁ ቀዳሚ ሀገሮች አንዷ ናት። ያም ሆኖ ግን በአሁኑ ወቅት በአፍሪካ አህጉር ካሉ እጅግ ጨቋኝ ተብለው በሚከሰሱ መንግስታት ከሚገዙ ሀገሮች አንዷ ሆናለች። ይህንኑ የሚገልጹ በርካታ ታዋቂ የሰብአዊ መብት ተከራካሪ ቡድኖች መንግስቷ በቀዳሚነት የፈረመውን ዓለም አቀፍ የሰብአዊ መብቶች ድንጋጌ እንዲያከብር በተደጋጋሚ ይጠይቃሉ። የመብት ጠበቆች ዛሬ በሀገሪቱ ያለውን አጠቃላይ ሁኔታ መንግሥት መሠረታዊ መብቶችን የነፈገበት በተለይም ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብቶችን በጥብቅ ያገደበት ሆኖ እናገኘዋለን ሲሉ ይገልጹታል። ሕግ አክባሪና ሰላማዊ ዜጎች በፖሊስ ክትትል ስር የሚኖሩባት፣ ተቃዋሚ ፖለቲከኞች ጋዜጠኞችና የኢንተርኔት አምደኞች ያለ ፍርድ ሂደት እየተያዙ የሚታሰሩባት አገር ኢትዮጵያ ናት ሲሉም ጨምረው ይከሳሉ። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ.ም የተላለፈውን የማኅበራትና በጎ አድራጎት ድርጅቶች ሕግን ጨምሮ ነጻ የሲቪል ማኅበረሰባትና መንግሥታዊ ያልሆኑ ድርጅቶች በሀገር ውስጥ ያሉም ይሁን በውጭ በዚህ ጨቋኝ ሲሉ በገለጹት ሕግ ምክንያት እንቅስቃሴያቸውን ለማቆም ተገደዋል። የዩናይትድ ስቴትስ ፖሊሲ ቀራጮች ይህን ከጊዜ ወደ ጊዜ በፍጥነት እያሽቆለቆለ በመውረድ ላይ የሚገኘውን የኢትዮጵያ የሰብአዊ መብቶች አያያዝ ትኩረት ሰጥተው ይመረምራሉ፣ እርምጃም ይወስዳሉ ብለው ነው ተስፋ የሚያደርጉት። ለሰብአዊ መብቶች መከበር የሚከራከሩት ወገኖች በሙሉ በአፍሪካ ቀንድ ሰላምና መረጋጋት ሊመጡ እንዲሁም የዩናይትድ ስቴትስ ፍላጎቶች ሊከበሩ የሚችሉት ደግሞ የሰብአዊ መብቶች የሚከበሩባት ሕግና ስርዓት የሰፈኑባት ዲሞክራሲያዊት ኢትዮጵያ ስትኖር ብቻ ነው ሲሉም እነዚህ ወገኖች ይመክራሉ፣ ያስገነዝቡማል። በሟቹ የዩናይትድ ስቴትስ ኮንግሬስ አባል በቶም ላንቶስ ስም የተቋቋመው የሰብአዊ መብቶች ኮሚሽን ባመቻቸው የሐሳብ መለዋወጫና የምስክርነት ቃል ማድመጫ መድረክ ከተጋበዙት መካከል ቀደም ሲል በመግቢያዬ ላይ እንደገለጽኩት የሁመን ራይትስ ዋች የኢትዮጵያ ጉዳይ አጥኚ ፌሊክስ ሆርን ይጠቀሳሉ። ካናዳዊው የመብት ተሟጋች ፌሊክስ ሆርን ኢትዮጵያ ከፍተኛ የልማት እርዳታ ከሚያገኙ የዓለም ሀገሮች አንዷ መሆኗን እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም ማለትም በያዝ ነው ዓመት ብቻ ከ800 ሚሊዮን ዶላር በላይ ከአሜሪካ መንግሥት ማግኘቷን ነገር ግን ዘጠና አራት ሚሊዮን ከሚሆን ሕዝቧ አብዛኛው በድህነት እንደሚኖር በመግለጫቸው አስረድተዋል። ድህነት ቅነሳ የሁለቱም ማለት የዩናይትድ ስቴትስና ኢትዮጵያ መንግሥታት ዋና ዓላማ መሆኑንም ይገልጻሉ። ቀጣይነት ያለው ልማት ሊገኝ የሚችለው ግን ከፍተኛ ገቢ በማምጣት ብቻ አለመሆኑን ይልቅስ ዜጎች በነጻነት ሐሳባቸው መግለጽ ሲችሉ፣ በሀገራዊ ፖሊሲ ቀረጻውና ውሳኔ አሰጣጥ ላይ ተሳትፎ ሲኖራቸው፣ በመረጡት ማኅበር መቀላቀል ሲችሉ፣ ትክክለኛ ፍትሕ አለጭቆናና መድሎ ሲያገኙ ብቻ ነው ሲሉም ካናዳዊው በሂዩማን ራይትስ ዋች ድርጅት የኢትዮጵያ ጉዳይ አጥኚ ፌሊክስ ሆርን በዚሁ መግለጫቸው አበክረው አስረድተዋል። ኢትዮጵያ ልማት እንደሚያስፈልጋት እንገነዘባለን። ችግሩ የሚመጣው ግን በአፈጻጸሙ ላይ ነው የሚሉት ሆርን የልማት ፕሮጀክቶች የአካባቢውን ነዋሪዎች መብቶች ያከበሩ መሆን ይኖርባቸዋል። የየትኛውም ጎሳ ይሁኑ ወይም የፈለጉትን ፖለቲካ ይከተሉ፣ ፕሮጀክቶቹ ሕይወታቸውን ሊያሻሽሉ የሚችሉ መሆን ይገባቸዋል ሲሉ ያስረዳሉ። በዚህ ላይ የኢትዮጵያና የዩናይትድ ስቴትስ ሌሎች ሸሪኮችም ዘላቂና መብቶችን አክባሪ ልማቶችን በመደገፍ መሪ ሚና ሊጫወቱ ይችላሉ ይገባልም ሲሉ ይመክራሉ። ዩናይትድ ስቴትስ የሰብአዊ መብቶችን ማክበር ከልማት ግቦችና ተግባራዊነታቸው ጋር ይቃረናል ተብለው የሚቀርቡ ክርክሮችን መቀበል የለባትም በማለትም ፌሊክስ ሆርን አበክረው ያስገነዝባሉ። ይልቅስ ብለዋል የሁመን ራይትስ ዋቹ ፌሊክስ ሆርን ይልቅስ ዩናይትድ ስቴትስ የኢትዮጵያ ቁልፍ አጋር በመሆኗ በዚያች አገር የሚፈጸም የሰብአዊ መብቶች ጥሰት ካለ ፈጥና ምላሽ ልሰጥ ይገባል። የሰብአዊ መብቶች መከበር የሁሉም ኢትዮጵያዊ ቀዳሚ ፍላጎት ቢሆንም ከደህንነት ጥበቃ እስከ መልካም አስተዳደር ብሎም እስከ ዘላቂ ሰላም ድረስ ለሁሉም የዩናይትድ ስቴትስ ፍላጎቶች መጠበቅ ዋነኛ ነው ብለዋል ፌሊክስ ሆርን፣ በሁማን ራይትስ ዋች የኢትዮጵያ ጉዳይ አጥኚ፣ በዩናይትድ ስቴትስ ኮንግረስ የቶም ላንቶስ ሰብአዊ መብቶች ኮሚሽን ላመቻቸው ስብሰባ ባቀረቡት በዚሁ መግለጫቸው። አድማጮች ከጊዜ አንጻር የሁሉን ማስረጃዎች በዚህ አጭር ፕሮግራም ማቅረብ ያስቸግራል። ለማጠቃለል ወይዘሪት ሶሊያና ገብረ ሚካኤልን ባጭሩ ላዋይ በምን ርዕስ ነበር የቀረቡት? ወይዘሪት ሶሊያና እኔ የቀረብኩት እንግዲህ የተለየ አንድ የሆነ ጉዳይ ይዤ አይደለም። አሁን የሌሎቹ አቅራቢዎች ትኩረት ያደረጉባቸው የመብት ጥሰት ጉዳዮች ነበሩ። ግን እኔ ለማንሳት የፈለግኩት የነበረው በአጠቃላይ የኢትዮጵያ ውስጥ የነበረውን የመብት ጥሰት በአጠቃላይ ገልጬ ከዛ ቀጥሎ ግን በተለየ ሁኔታ የዙ ዘጠኝ ጦማሪያን የራሳችን ምን ተከሳሽ የሆንኩበትን ኬስ ምን ደረጃ ላይ እንዳለ እና የነበረውን ከእስር በፊት የነበረውን ቆይታ እስካሁንም በእስራቸው ውስጥ ያለውን ቆይታ፣ የፍርድ ሂደቱ ላይ የነበረው መጓተት አስመልክቶ እሱን ተናግሬ ያለሁኝ እሱ ላይ ነው ዋናው የንግግሩ ትኩረት የነበረው እና አጠቃላይ እርሱ ወጣቶች አራማጅነት ስለ ሀገራቸው ያገባኛል ብለው የሚያደርጉ ተሳትፎ ና እነሱ ላይ እየደረሰባቸው ጫና ነው የሚለው። ግን ከምርጫውም ጋር ለማያያዝ ሞክራ ያለው ከምርጫ በፊት ያሉ እንደዚህ አይነት የእኛን እስር ከሚያዝያ ጀምሮ ተነስቶ ያሉትን ጉዳዮች አንስቼ የሚቀጥለው ምርጫ እንዴት ከባለፈው ምርጫ ብዙም የተለየ ሊሆን አይችልም የሚል አጠቃላይ ግምገማ ነው ያቀረብኩት። በኢትዮጵያ የሰብአዊ መብቶች አያያዝ ዙሪያ ብዙ ጊዜ ውይይት ተካሂዷል፣ ወይዘሮ ሶሊያና እንደሚያውቁት ይሄኛው ግን ከሌሎቹ በምን ይለያል? ልክ ነው። አዎ ብዙ ጊዜ ውይይት ተካሂዷል። እንደኛ ጥሩነቱ የሚመስለኝ የተለያዩ አይነት የሰብዊ መብት ተቋማት የተለያየ ቦታ ላይ የሚሰሩ የሰብዊ መብት ተቋማት አንድ ላይ ሰብስቦ አንድ ላይ መምጣት በደንብ የሚያውቁትና በደንብ ትኩረት የሚሰጡበትን የሰብዊ ሰትም አንድ ላይ ለማምጣት ሙሉ ስዕል ለማሳየት አንድ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ከዛ በተጨማሪ ግን የብዙ ሂደቶች አንደኛው አካል ነው። ይሄ ማለት አንድ ነገር የሆነ ነገር ይቀየራል ማለት አይደለም። በተለይ ደግሞ አጋር አጋር ሀገራት ምዕራባውያን እና የኢትዮጵያ መንግስት አጋር የሆኑ ሀገራት በአንድ ጊዜ ፖሊሲያቸውን ይቀይራሉ ሊቀይሩ ይችሉበታል የሚል እንትን መምታታት አልነበረም። እዛ መካከል ውይይቱ ላይ የነበረው በጣም ግልጽ ነበረ የምራውያን አቋም ከምን ተነስቶ እንደሆነ ከዛ ግን ይሄኛው እንደዚህ አይነት ትንንሽ የሚመስሉ ብዙ ጊዜ አሁን ይህን ለትልቅ ለውጥ ባያመጣም እንኳን በሂደት በሂደት ውስጥ ግን ይሄን መረጃ በመስጠት በተለይ ለሕግ አውጭ የአሜሪካ የሕግ አውጭ ክፍል መረጃ በመስጠት በኩል ጠንካራ ስራ ይመልጥ መሰራት እንዳለበት በደንብ ውይይቱ ላይ እሱን ማየት ይችለናል። እና የሂደቱ አንደኛው አካል ነው ግን የሚመስለኝ ይሄ ነገ የሆነ ነገር ይቀየራል የሚል አይነት የተምታታ ወይም ደግሞ ተግባራዊ ላይሆን ይችላል የሚል አይነት የሚያስፈራ ነገር ብዙ አልነበረውም። ብዙ ፍራስትሬሽን ታይቷል ማለት ከዚያም ተሳታፊ የነበሩም ኢትዮጵያውያን ብዙ አሳይተዋል። የአሜሪካንና የምዕራባውያን ድጋፍ በጣም ለረጅም ጊዜ ሲተች የነበረ ቢሆንም ብዙ ለውጥ አላሳየም የሚልም ታይቷል። እና ተሳታፊዎችም በደንብ ጠንካራ ነበሩ። በጣም በጣም ተችተዋል የአሜሪካ መንግስት። ከዞን ዘጠኝ ጦማሪያን ወይዘሪት ሶሊያና ገብረ ሚካኤል ለጊዜው በጣም አመሰግናለሁ። አድማጮች የኢትዮጵያ መንግስት በዚህ ፕሮግራም ለቀረቡት የመብት ጥሰት ክሶች የሚሰጠው ምላሽ ካለ ለማካተት ወደ ዋሽንግተን የኢትዮጵያ ኤምባሲ ስልክ ደውዬ ነበር። የአምባሳደሩ ጽፈት ቤትም የፕሬስ ካውንስለሩን ቢሮ አይመልስም። በአጠቃላይ ግን የኢትዮጵያ መንግሥት በሰብአዊ መብቶች ጥሰት ከዚህ ቀደም ለቀረቡበት ክሶች የሐሰት ውንጀላዎች ናቸው ሲል ምላሽ ይሰጣል። በዚሁ በሁለት አስቸጋሪ ምርጫዎች መካከል አጣብቂኝ ውስጥ ያለው የወቅቱ የኢትዮጵያ ሰብአዊ መብቶች ሁኔታ በሚል ርዕስ በዩናይትድ ስቴትስ ኮንግረስ የቶም ላንቶስ ሰብአዊ መብቶች ኮሚሽን የተካሄደውን ውይይት የተመለከተውን ዝግጅት አበቃለሁ። አድማጮች ወደ ተከታዩ ሳምንታዊ ቅንብር እንለፍ። ሴቶችና ቤተሰብ ደቡብ አፍሪካ ከአስር ዓመታት በፊት ለኤችአይቪ ወይም ለኤድስ ሕሙማን የከፋች ሀገር ነበረች። ከቫይረሱ ጋር ለሚኖሩ ነፍሰ ጡር ሴቶችማ ደግሞ ይብሱን ዘግናኝ። ስለምን ሴቶች ያኔ ገዳይ የነበረውን ቫይረስ ለሚወልዷቸው ሕፃናት እንዳያስተላልፉ የሚከላከለው መድኃኒት የማይገኝበት ዘመን ነበርና ያ ሁኔታ የተቀየረው ቫይረሱ በደማቸው ያለ ሰዎች ሰብሰብ ብለው መድኃኒት አቅማችን በሚፈቅደው መጠን በርካሽ ዋጋ ይቅረብልን ብለው በፍርድ ቤት አቤት ካሉ በኋላ ነው። ከትናንት በስቲያ ሰኞ በዓለም ኤድስ ቀን የቪኦኤዋ አኒታ ፓወል ከተሟጋቾቹ አንዲቱን አነጋግራ ያጠናቀረችውን ቆንጅት ታየ ለሴቶችና ቤተሰብ ፕሮግራም አዘጋጅተዋለች። ሄዝል ታዎ አገራቸው ደቡብ አፍሪቃ ከዓለም እጅግ የከበደውን የኤች አይቪ ወረርሽኝ ቀንበር ተሸክማ አይኖረችበትን ያን ጨለማ ዘመን ያስታውሳሉ። የአርባ አምስት አመቷ ሄዝል እሳቸው አዎ ቫይረሱ በደሞ አለ ተብለው የተነገሩበትን የአውሮፓውያኑን ሺ ዘጠኝ መቶ ዘጠና አንድ አመተ ምረትን አይደለም ግን የሚናገሩት፣ አዎ ቫይረሱ በደሜ አለ ብለው በአደባባይ ለህዝብ ያሳወቁበትን እናም አቅሜ በሚፈቅደው መጠን መድኃኒት መግዛት ልቻል ብለው በደቡብ አፍሪካ ፍርድ ቤት ክስ ስለመሰረቱበት ስለ2002 ዓመተ ምህረት ነው የሚናገሩት። በጊዜው ሄዝል ለኤች አይቪ ለተጋለጡ ሰዎች የምክር አገልግሎት ሰጪ ሆነው ይሰሩ ነበር። ከደሞዛቸው አንድ አምስተኛው ለመድኃኒት መግዣ ነበር የሚውለው። ሄዝል ታዎ በዚያ ታሪካዊ ክሳቸው አሸነፉ። የአንድ ጽኑ አላማም እናት ለመሆን በቁ። እነሆም በትግላቸው ከኤች አይቪ ነጻ ህጻናት ይወለዱ ጀመር። የኤች አይቪ መድኃኒቶች ዋጋ እንዲቀንስ ባደረጉት ትግል ኤች አይቪ በደማቸው ላለ ነፍሰ ጡር ሴቶች ቫይረሱ ከእናት ወደ ልጅ እንዳይተላለፍ መከላከያው መድኃኒት በስፋት ይዳረስ ጀመረ። ዛሬ ደቡብ አፍሪቃ ውስጥ የኤች አይቪ ከእናት ወደ ልጅ መተላለፍ መጠን ከሶስት ከመቶ በታች ሆኗል እናም ባለፈው ሰኞ በዋለው የዓለም ኤድስ ቀን ከኤች አይ ቪ ጋር አብረው መኖር ከጀመሩ ከሀያ ዓመታት በላይ የሆናቸው ሄዝልታው ዛሬማ ምን አለ? እኔና ሁለት ነጥብ አምስት ሚሊዮን የሀገሬ ሰዎች መድኃኒቱን በነፃ ለማግኘት በቅተናል፣ በማለት ያስታውሳሉ። ዛሬ ሁኔታው በጣም በጣም ተሻሽሏል። መድኃኒት ለኛም ደግሞም ከእናት ወደ ልጅ እንዳይተላለፍ መከላከያና መድኃኒት አለ። ቫይረሱ በደማቸው ላለ ሰዎች መድኃኒቱ እየተዳረሰ ነው። ደግሞ የተለያዩ አይነት መድኃኒቶች ማግኘት ይቻላል። በደቡባዊ አፍሪቃ የድንበር አልባ ሐኪሞች ቡድን ዋና የኤች አይ ቪና የቲቢ አስተባባሪ ኤሪክ ጎመር እሳቸው ደቡብ አፍሪቃ ከገቡበት ከ1999 ዓ.ም ወዲህ ብዙ ነገር ተቀይሯል ይላሉ። While everybody speaks about reducing incidence, reducing new infection. ለቫይረሱ አዲስ ተጋላጮች ቁጥር መቀነስ እንዳለበት ሁሉም ያሳስባል። በግብረ ሥጋ ግንኙነት ከመተላለፉ አኳያ ስንመለከተው ይሄ እጅግ በጣም አስቸጋሪ ነገር ነው። ከእናት ወደ ልጅ እንዳይተላለፍ መከላከል ግን በቀላሉ ሊወሰድ የሚችል እርምጃ ነው። እኔ ደቡብ አፍሪካ በመጣሁበት ወቅት ከእናት ወደ ልጅ የመተላለፉ መጠን ከ20 እስከ 22 ከመቶ ገደማ ነበር። ያ ማለት ምንድን ነው? ከአምስት ሴቶች አንዷ ኤች አይቪ በደሙ ያለ ልጅ ትወልዳለች ማለት ነው። በአሁኑ ጊዜ ከእናት ወደ ልጅ ስርጭቱ መጠን በአገር አቀፍ ደረጃ ሁለት ነጥብ ሰባት ከመቶ ማለትም ቀደም ብሎ ከነበረው አንድ አስረኛ መሆኑን የድንበር አልባ ሐኪሞች ቡድኑ የኤች አይቪና ቲቪ መርሃ ግብሮች አስተባባሪ ያስገነዝባሉ። አሁንም ቢሆን ብዙ ነው። ከነጭራሹ መወገድ ነው ያለበት። ምክንያቱም በቀላሉ ሊደረግ የሚችል ስለሆነ በምዕራቡ ዓለም እኮ ሙሉ በሙሉ በሚያሰኝ ደረጃ ከተወገደ ቆይቷል፣ ሲሉ ዶክተር ጎመር አክለው ይናገራሉ። አሁን መደረግ ያለበት ይላሉ እሳቸውና ሄዝልታው ለሀገሪቱ ሴቶች ከወሊድ በኋላ መሰጠት ያለበትን ሕክምና ሙሉ በሙሉ ማዳረስ ነው፣ የቫይረሱን ከእናት ወደ ልጅ መተላለፍ ይበልጡን መቀነስም ጭምር። ድሆች የሆኑና በገጠር የሚኖሩ በርካታ የደቡብ አፍሪቃ ሴቶች በጊዜው መድኃኒቱን አግኝተው ቫይረሱን ወደ ልጆቻቸው እንዳይተላለፍ ለማድረግ እድል የላቸውም። ስለዚህም ዛሬም ቢሆን ይህ የከፋ ቫይረስ ተቆራኝቷቸው የሚወለዱት ደቡብ አፍሪቃውያን ልጆች ብዙ ሺዎች ናቸው። አሁንም ቢሆን ለሁለተኛ ጊዜ ተነስቼ ልከስ የምችል ሰው ነኝ ይላሉ ሄዝልታው። ይህን የማደርግበት ሀያ አራት ምክንያቶች አሉኝ ሲሉም ያብራራሉ። እንዴት እንዴት በአሁኑ ጊዜ ነው የምለው በምን ምክንያት እኔ ተሟጋች ነኝ። ከሰራተኛው መደብ ነኝ። የቤተሰብ አስተዳዳሪ ነኝ። እናት አለችኝ። ሀያ ሶስት እህትና ወንድሞች አሉኝ እኔ ነኝ የማስተዳድራቸው። ሄዝል ታዎ ባለፈው እሳቸው ያገኙት ከእናት ወደ ልጅ ቫይረሱ እንዳይተላለፍ ለማድረግ የተቻለበት ይህ ድል ለእሳቸው በጊዜው አልደረሰላቸውም። እንዴት ሄዝል ልጅ አልወለዱም? ባለቤታቸው እሳቸው ቫይረሱ በደማቸው መኖሩን ሲሰሙ ጓዛቸውን ጠቅልለው በይስራሽ አውጣሽ ብለው ጥለዋቸው እብስ ስላሉ ያኔ ደግሞ እንዳሁኑ አልነበረም። ኤች አይ ቪ በደማችሁ ካለ ልጅ እንዳትወልዱ ተብሎ የሚመከርበት ዘመን ነበር። ታዲያ ሄዘል ለራሳቸው ከቫይረሱ ነፃ ልጅ ወልደው አይሳሙ እንጂ በሚሊዮኖች የተቆጠሩ ከቫይረሱ ነፃ ሆነው የተወለዱ የደቡብ አፍሪካ ልጆች ዕድሜ ለርሶ ብለው እንደሚያመሰግኗቸው ጥርጥር የለውም። የሚያሳየን ለግርም ዝግጅቱ እናመሰግናለን። አድማጮች፣ አሁን ወደ መጨረሻው ሳምንታዊ ቅንብር ነው የምናልፈው። አሜሪካና ሕዝቧ ዋሽንግተን ዲሲ ውስጥ በሚገኘው የአሜሪካውያን የሰው ገጽ ስዕል ቤተ መዘክር የሲኤንኤን የዜና አውታር መስራች ተርነር ምስል ትናንት ማክሰኞ ለሕዝብ ይፋ ተደርጓል። ሄኖክ ሰማግዜር በዚህ የተባበሩት መንግሥታት ድርጅት ተቋም ባሰናዳው ዝግጅት ላይ ተገኝቶ ተከታዩን ለአሜሪካና ሕዝቧ ዝግጅቱ አሰናድቷል። Uh, good evening. Welcome. Family, friends, and fans of Ted Turner. It is great to have everybody Ted here Ted Turner, America, cable television, and Nayamaganabzuhan, Fanagi, Yakavit Bakazavania, Yenukle or Massariata Kami, and Sasatan and Nayamunor Batam Marit, Yemu de Siluno, Abro Tla Jimgesa Rut, Balinger, Back when Ted was fully employed. ቴድ በቋሚነት ሲሰራ በነበረባቸው ጊዜያት የአሜሪካን ዋንጫ በቤዝቦል ጨዋታ አሸነፈ። የመገናኛ ብዙሐን አብዮት ጀመረ። የሰማችሁት ጉዳይ ነው። ከዚያ የበጎ አገልግሎት ጨዋታዎችን ጀመረ። ከዚህ በፊት ታይቶ በማይታወቅ መልኩ ለተባበሩት መንግሥታት ድርጅት አንድ ቢሊዮን ዶላር እርዳታ ሰጠ። በ1938 ዓ ም እንደ አውሮፓውያን ዘመን አቆጣጠር በሲንሲናቴ ኦሃዮ የተወለደው ቴድ ተርነር በጆርጂያ ግዛት የማስታወቂያ ድርጅት መስርቶ ሲሠራ ከቆየ በኋላ በ1980ዎቹ በኬብል ቴሌቪዥን ስርጭትን ለመጀመሪያ ጊዜ አስቦ በተግባር ኬብል ኒውስ ኔትወርክ ሲኤንኤንን መሠረተ። ዛሬ ሲኤንኤን ብሎ የቴሌቪዥን ጣቢያውን ማስተዋወቅ አያስፈልገውም። በዓለም ዙሪያ የታወቀ የዜና ምንጭ ነው። የኬብል ቴሌቪዥን ሐሳብን ይዞ ቴድ ተርነር ከቢሮ ቢሮ ሲንከራተት በነበረበት ወቅት ታዲያ አሁን የፌዴራል ኮሚኒኬሽንስ ኮሚሽን ኤፍሲሲ ሊቀመንበር የሆኑትን ቶም ዊለርን ያገኛል። ታሪኩን ትናንት ምሽት ዊለር እንዲህ ለታዳሚው ነግረዋል። ቴድ የኬብል ማኅበር ፕሬዚደንት ሳለሁ አንድ የስልክ ጥሪ መጣልኝ። በስልኩ ሌላኛ ጥግ ያለው ድምፅ እንዲህ አለ፣ ዌልስ ከቦርድ ጋር መነጋገር እፈልጋለሁ። እሺ ቴድ፣ ስለ ምንድን ነው መነጋገር የፈለግከው አልኩት። የ24 ሰዓት የኬብል ቴሌቪዥን ስርጭት ለመጀመር እፈልጋለሁ አለኝ። ከዚያ መጣና ለኤንሲቲኤ ቦርድ ሐሳቡን አቀረበ። በወቅቱ ግን ብዙም ሰሚ አላገኘም። ከጥቂት ወራት በኋላ እንደገና ሌላ ተመሳሳይ ስልክ መጣልኝ። ተመልሼ ልምጣና እንደገና ቦርድህን ላነጋግራለኝ። ቴድ ተመልሶ ሲመጣ አስቀድሞ የተነሱ አስተያየቶች መልስ ይዞባቸው ቀረበ። ያን ጊዜ ነበር ቦርዱ ማዳመጥ የጀመረው። ከዚህ በፊት ያልተለመዱ አሰራሮችን ለመለወጥ የተነሳው ቴድ ተርነር ሲኤንኤንን ለመመስረት ያልፈነቀለው ድንጋይ አልነበረም። የኤፍሲሲ ሊቀመንበር ቶም ዊለር ቴድ ተርነርን ለስኬት ያበቃው ድርቅናው ነው ይላሉ። ዓለም በቴድ ውትወታና ብርታት ተለወጠች ብል በፍጹም ማጋነን አይሆንም። ለዚህ ነው የአሜሪካውያን የፊት ገጽ ስዕል ቤተ መዘክር ናሽናል ፖርትሬት ጋለሪ የቴድ ተርነርን ምስል ከማኅደሩ ያስገባው። በዘይት ቀለም በሸራ ላይ የተሳለው ምስል ቴድ ተርነር አንድ ግራጫ ፈረስ ላይ ተቆናጦ ልጓሙን ጨብጦ የለበሰው ሰማያዊ ሸሚዝ ላይ ባህላዊ ሰደርያ ደርቦበት ፊቱ ፈገግ ብሎ ዓይኖቹ ከጀርባ የሚታየው ንጹህ ሰማይ ውስጥ ጠልቀው የወጡ የሚመስል ውሃ ሰማያዊ ቀለም ከደግነት ጋር ይለቃሉ። ትልቅ ነጭ ኮፍያ ሽበታማ ጸጉሩን ሸፍኗል። ከጀርባው በረዶ የፈሰሰባቸው ኮረብታዎች በርቀት ይታያሉ። ባይሰን የተሰኙ የጎሽ ዝርያዎች በአረንጓዴው ሜዳ ላይ ፈሰው ይታያሉ። በዚህ ምስል ጎሾችንና ተራራውን ስመለከት ከሀገራችን ጋር ያለንን ትስስር ያስታውሰኛል። ቴድ ተርነር የሀገሩ ሸንተረር ሜዳና አፈሯ ጋር የተዋደደ ሰው ነው። የተሳካለትም ሰው ነው። ደግሞም ስኬት የተገባው በእኔ እይታ ግን ነፍስያው ያለችው በሀገሩ ፍቅር ነው። ከዚህ ልዩ ሰው ጋር በፈረስ ለመጋለብ አሳ ለማጥመድና አብሮ የሀገራችንን ተፈጥሮ በመካፈሌ ፍጹም ዕድለኛ ነኝ። ማይክል ፊንሊ የተርነር ፋውንዴሽን ፕሬዚደንት ናቸው። ስለ ቴድ ተርነር እና እንደዚሁ ስለ ስዕሉ የራሱ የግለሰቡን ማንነት ያንጸባረቀ ሲሉ የተናገሩት። ስለ ቴድ ተርነር ብዙ ለማለት ይቻላል። የትናንቱ ሥነ ሥርዓትም እንዲሁ የዚህ ሰው ታላቅነት ከክብር እንግዶቹ የተስተጋባበት ነበር። ከምንም በላይ ግን ዓለምን ለመለወጥ ያለው ፍላጎት የዛሬ 20 ዓመት የተባበሩት መንግሥታት ድርጅት ማኅበር ጉባኤ ላይ በመገኘት ለተባበሩት መንግሥታት ድርጅት በወቅቱ ካለው ሀብቱ ሲሶን በእርዳታ መልኩ አበርክቷል። አንድ ቢሊዮን ዶላር። በምሽቱ ሥነ ሥርዓት ላይ በልጅ ልጁ ጋባዥነት እንደ ተኩላ ድምፃችሁን አሰሙ፣ አካባቢያችሁን ጠብቁ፣ አመሰግናለሁ ሲል ቴድ ተርነር አክባሪዎቹን አክብረዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ ጊዜር ነኝ ከዋሽንግተን ዲሲ። ግርም ታጫሪውን አክለን ሄኖክንን ለዝግጅት እናመሰግናለን። ግሪም ታጫሪውን አክለን የዕለቱን አበይት የዓለም ዜናዎች ባጫጭሩ ከማሰማታችንና ስርጭታችንን ከማገባደዳችን በፊት ባሉት ጥቂት ደቂቃዎች የሺ ደመላሽ ፋኖ ትለናለች። ጥቂት እንቆይ።

የማጠቃለያ ዜና እናሰማችሁ የዓለም አቀፉ የወንጀል ፍርድ ቤት አቃቢያነ ሕግ በአሁኑ የኬንያ ፕሬዚደንት ሁሩ ኬንያታ ላይ ቀደም ሲል የመሰረቱትን ክስ አንድም እንዲያጠናክሩ አሊያም እንዲያነሱ ችሎቱ የአንድ ሳምንት ጊዜ ሰጥቷቸዋል። በ2014 ዓ ምት ሶማሊያ በሙስና እጅግ የተዘፈቀች ከ175 ሀገሮች 175ኛ ሆናለች። ኢትዮጵያ 110ኛ፣ ኤርትራ ደግሞ 166ኛ ሆነዋል። ሰሜን ኮሪያውያን ለልጆቻቸው ኪም ዮንግ ኡን የሚባል ስም እንዳያወጡ አሁን ኪም ዮንግ ኡን የሚባል ስም ያላቸውም በአስቸኳይ እንዲቀይሩ ፒዮንግያንግ ትዕዛዝ አወጣች። ይህ እርምጃ ሀገሪቱን ለሶስት ትውልዶች የገዛው የኪም ቤተሰብ የመጨረሻው መሪ ለሆኑት ኪም ዮንግ ኡን ተክለ ሰውነት ግንባታ የሰራተኛው ፓርቲ እያደረገ ያለው ጥረት አካል መሆኑ እየተነገረ ነው። ኪም ዮንግ ኡን የሚሉ ስሞች የሰፈሩባቸው የልደት የምስክር ወረቀቶች ሁሉ ከእንግዲህ ተቀባይነት እንደማይኖራቸው በመንግስቱ ትዕዛዝ ላይ ተጠቅሷል። እንግሊዝ ያሉባትን የመጀመሪያውን የዓለም ጦርነት ውዝፍ ዕዳዎች ሙሉ በሙሉ በመጪዎቹ ጥቂት ወራት ውስጥ ለፈረንሳይ እንደምትከፍል የገንዘብ ሚኒስትሯ ጆርጅ ኦስበርን አስታውቀዋል። 3 ቢሊዮን ዶላር ነው። መጋቢት አንድ ቀን ትከፍላለች። በኮሪያው ዜና አሳዛኝም አስደማሚም ነው እና ፈገግ እንደሚሉ አድማጮች ገምታለሁ። የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ የሚያስተላልፈ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ አስተናገድናችሁ። አሉላ ከበደና እኔም ሶሎሞን አባተነን ከአቀናባሪያችን ቴሌላም ላይምባክና፣ ከተተኪው የስርጭት መሐንዲስ ዊክ ጃክሰን እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን ነገ ሐሙስ ከሚሶ ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥራል። ሰላም ደናደ